ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። አዲስ አገር ውስጥ ሰዎችን ከሚገጥሟቸው ብርቱ ተግዳሮቶች አንዱ ጓደኞችን ማፍራት ነው። ከእኛ ጋር ባህላዊ ተመሳሳይነት ካላቸው ጋር በቀላሉ የድጋፍ አውታረ መረቦችን እንመሰርታለን። ይሁንና የጓደኝነት መረብን ከሌሎች ጋር አስፍቶ መዘርጋትን አማትራው ያስቡ። ባህል ተሻጋሪ ወዳጅነቶች አተያየዎን ያዳብሩልዎታል፣ ሲልም የእርሶን ከሌሎች ጋር የተዋሃጅነት መንፈስ ከፍ ያደርጋል። ጓደኞቹ ከእርሶ ባህላዊ ክብ ውስጥ ናቸው። የፍልሰት ተሞክሮ ብቸኛ ሊያደርግ ይችላል። መረዳት በሚያስችል መልኩ ለእርዳታና ወዳጅነት ከእኛ ጋር ተመሳሳይ ወደሆኑ ሰዎች እንሳባለን። ይሁንና ከራሳችን ባህላዊ ክብ ወጣ ማለቱ ለተለያየ አታይ ይጋብዘናል። የርህራሄ መንፈሳችንንም ይበልጥ ያንጽልናል። ባህል ተሻጋሪ ወዳጅነት የጋራ ተመሳሳይነታችንን ያንጸባርቃል። የወዳጅነትና ፍልሰት ተጠባቢዋ ዶክተር ሃሪየት ዌስትኮት ሰዎች ወደ አውስትሬልያ ሲመጡ በአብዛኛው በፍልሰት ተሞክሮቻቸው ይወዳጃሉ የተለያዩ የፍልሰት አይነቶች አሉና ሰዎች የሚፈልሱባቸው ምክንያቶች የተለያዩ ናቸው። ያለፉባቸው የፍልሰት መንገዶችም እንዲሁ ሊለያዩ ይችላሉ። ሰዎችን ስለ ተሞክሯቸው መጠየቁ ጠቃሚ ሊሆን ይችላል እንዲሁም መንፈስን አዋኪ ሊሆንም ይችላልና በወዳጅነት ወቅት ጥንቃቄ ሊያደርጉበት ከሚገቡ ጉዳዮች አንዱ ነው ይላሉ። ባህላዊ ግርዶሽ እንደኛው ከሚያስቡ የራሳችን አገር ዜጋ ባህላዊ ወይም የጎሳ ክቦሽ ውስጥ ምቾት ሊሰማን ይችላል። ይሁንና ውስንነትም ይኖራል። እናም ችግሩ ተከልለው ካሉበት ከዚያ ግርዶሽ ተሻግረው አያልፉም ሲሉ በሮያል ሜልበርን ቴክኖሎጂ ኢንስቲትዩት የዝንቅ ማህበረሰባት ተግባቦት ተጠባቢ የሆኑት ፕሮፌሰር ካትሪን ጎሜዝ ይናገራሉ። በግርዶሽ ውስጥ ሲሆኑ የሚያስቡት እኔ በማስብበት መንገድ ነው። እናም በምንኖርበት መዳረሻ ሀገር የሚኖረኝ መረጃና ተያይ ጓደኛ ያለው አይነት ነው። ያም አዋኪ ይሆናል ስለምን እንደ እውነቱ ከሆነ ስለሚኖርበት የውጭ ሀገር ግንዛቤ የለው ትምና ይላሉ። ከዚያ ግርዶሽ ባሻገር መረጃን ማግኘት በመዳረሻ አገራችን ለመኖር በእጅጉ አስፈላጊ ነው። ዓለም አቀፍ ተማሪዎች በባህል ግጭት መታወክን አስመልክቶ ሪፖርት የሚያደርጉት በጥቂቱ ነው። ከአገሬው ሰዎች ጓደኞችን ሲያፈሩ በተሻለ ሁኔታ ራሳቸውን ያዋህዳሉ። ይሁንና ፕሮፌሰር ጎሜዝ በርካታ ቻይናውያን ዓለም አቀፍ ተማሪዎች ከቻይናውያን ክብ ውጪ ጓደኞች እንደሌላቸው ሰምተዋል። ሁሉም አዎን፣ በዓለም አቀፍ ተማሪነት ተሞክሯችን በጣሙን ደስተኛ ነን ይሁንና ትልቁ ጸጸታችን ከገሬው ሰዎች መካከል ጓደኞችን አለማፍራታችን ነው ይላሉ። ሆኖም ፍትሐዊ ለመሆን ስለ እውነት ለአያሌ ጊዜያዊ ፍልሰተኞች ካገሬው ሰዎች መካከል ጓደኞችን ማፍራት አስቸጋሪ ነው ብለዋል። ጓደኞችን ማፍራት አዋኪ ነው። የአገሬው ሰዎች በዚያ የቆይታ ዓመታቸው ውስጥ ጓደኞቹን ያፈሩና ወደ ባህላዊ ክባቸው ይነጉዳሉ። የቀድሞው የሩሲያ ዓለም አቀፍ ተማሪ ተማሪ ማክስ ቲካቼንኮ ይህንን መራር እውነታ እዚህ እንዳረፈ ተገንዝቦታል። የተወሰኑ ፍልሰተኞች እኒያን ማኅበራዊ ክቦች ጥሶ ለመዝለቅ አዋኪ ነው ማለታቸው ሲሰማ እኒያን ተግዳሮቶች ይረዳለሁ፣ በዚያ ውስጥ አልፍ ያለሁና ይላል አቶ ቼንኮ ይሁንና የግለሰብ ራስን የማግለል ገደቦችን አስመልክቶ ለመናገር ድክመት የተመላበት ሰበብ ነው ለማለት ግድ እሰኛለሁ ብሏል። ዶክተር ዌስትኮት ጓደኝነት በፈቃደኝነት የሚሆን ነውና ሁሉም ሰው ጓደኛችን ሊሆን እንደማይሻ ሲናገሩ እኛ በመሆናችን ሳይሆን እውነታው የእነሱ ሕይወት በውጥረት የተመላ ከመሆን አኳያ ነው። አእምሯችንን ክፍት አድርገን እንደ ጉዞ ከወሰድ ነው በሂደት ፈቃደኛ የሚሆኑ ይገጥሙናል ብለዋል። ባህላዊ ክቦሾችን ጥሰው ይውጡ። ማክስ ቲቼንኮን ከባህላዊ ክቡ ወጥቶ እንዲቃኝ ግድ ያሉት የማወቅ ጉጉትና ትርጉም ያለው ወዳጅነት ፍለጋ ናቸው። ልክ ሕፃን ልጆችን የከረሜላ ሱቅ ውስጥ የማየት ያህል አድርጌ ነው የማስበው። ሁሉንም መሞከር ይሻሉ። አውስትራሊያን በተመለከተ ባህላዊ የከረሜላ ሱቅ ጎዳና ላይ ማግኘት ትችላላችሁና፣ ራስን መገደቡ የሚያሻው ስለምን ነው ሲል ተናግሯል። ምክሩ ቀላል ነው፣ ይውጡና ይሞክሩ ነው። ራስን በራሱ ባህል ውስጥ ገድበው ካስቀሩ ሊያዳብሩ ይችሉ የነበረውን በጣሙን ትርጉም ያለው ጓደኝነት ሊያገሉ ይችላሉ ማለት ነው ባይ ነው። ተስማሚነት ሲንጋፖር የተወለዱት ፕሮፌሰር ጎሜዝ ማንነት በአውሮፓዊት እስያዊትነት ይገለጣል። አውስትራሊያ እንደ ዘለቁ ከእሳቸው ለየት ካሉት ጋር ሁሉ ይነጋገሩ ነበር። አሁን አካል የሆኑበትን ሰፊውን ማህበረሰብ መረዳት ማለት ነው። እንዲሁም ዙሪያ ገባውንም ማወቅ እንደሚገባዎት ሲያመላክቱ፣ ለምሳሌ ያህል አውስትራሊያውያን ጓደኞች ያለዎት ከሆነ የአይነቱ የስምምነት መንፈስ በጣም ትልቅ ነው በትክክል ራስዎን ከመሰሉ ሰዎች ጋር ጊዜውን የሚያሳልፉ ከሆነ ራስዎን ካሉበት ስፍራ ተሞክሮዎች ጋር አላስማሙም። ከአገሮ ዙሪያ ገባው በትንሹ ለየት ያለ አገር ነው ያሉት ማለት ብቻ ነው፣ እንዲያ ነው ብለዋል። የራስን ባህላዊ ክቦች ጥሶ ስለ መውጣት ሲነሳ ሰዎች ስለ ፍርሃትና አዋኪነቱ እንደሚናገሩ አቶ ቲቼንኮ ይገልጣል። ሊፈሩ የሚገባቸው በሌላኛው ፍርሃት የሚያጫቸውን ነገር ነው። ፍርሃትን ይግፉና ወደ አስደሳች ነገር ይዝለቁ። ወጣ ብለው ቀልጥ አለ ያድርጉ። ዝምታን ሊሰብሩና እምብዛም ሳይቆዩ ግለሰቡ አውስትራሊያ የተወለደ ይሁን ወደ አውስትራሊያ የመጣ ያ ምንም ማለት አይሆንም ብሏል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።